ቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። ዝግጅቶቻችንን እናስተዋውቃችሁ። ኢትዮጵያና ኤርትራ ለሁለት አስርተ ዓመታት የዘለቀውን አለመግባባት አቁመው ለሰላምና ለጋራ ብልጽግና እንደሚሰሩ አስታወቁ። ፍቅር እንዴት ይደረጃል? እንዴት ያብባል? እንዴት በጋራ እንሰራለን በሚለው ጉዳይ እየተመካከርን እንደየአስፈላጊነቱ ለሁለቱም ህዝቦች የምስራች የምናበስር ይሆናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የተናገሩት ነው። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጽህፈት ቤት ኃላፊ አቶ የማነ ገብረአብ እንዲህ ብለዋል። በመካከላችን ምንም ልዩነት፣ ምንም የአስተሳሰብ ልዩነት የለም። አንድ የሚያሳዝን የታሪክ ምዕራፍ ዘግተን ወደ አዲስ ምዕራፍ ገብተናል፣ የሚል እምነት አለን። በአሶሳ ከተማ በዛሬው ዕለት በተከሰተው ከፍተኛ ግጭት የአራት ሰው ህይወት ማለፉን ነዋሪዎች ሲናገሩ፣ ብሔራዊ የቴሌቪዥን ጣቢያው የአንድ ሰው ህይወት መጥፋቱን ዘግቧል። እኔ ባይኔ ሰው ሲገደል አይቻለሁ። ዩናይትድ ስቴትስና ኢትዮጵያ አዲስ የፈረሟቸው የንግድና የምጣኔ ሀብት ግንኙነት ስምምነቶችን በተመለከተ ዘገባ ይዘናል። በተጨማሪም በየመን የሚኖሩ ኢትዮጵያውያን በጦርነት መካከል የገጠሟቸውን ፈተናዎች አካተናል። መሰረታዊ ቁሳቁሶች ወደ የመን እንዳይገቡ ሳውዲ አረቢያ ማዕቀብ ስታደርግ እንደነበር የሚያረጋግጥ መረጃ አምነስቲ ይዟል። የጦርነት ትንሽ የለውም። ጦርነት ያው ጦርነት ነው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በኤርትራና በኢትዮጵያ መካከል የነበረው ግንኙነት ከተቋረጠ ወዲህ ለመጀመሪያ ለሆኑ ንግግሮች የኤርትራ ከፍተኛ ልኡካን ቡድን አዲስ አበባ መግባቱ እንዳስደሰታቸው የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ ዋና ጸሐፊ ማህቡብ ማዕሊም አስታወቁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የወሰዱት ጥቅስ ደፋር ሲሉ የጠሩት ተነሳሽነት የጋራቸው የሆነ እጅግ የበዛ ሴት ያላቸው የሁለቱን አጎራባች ሀገሮች ወደ መጀመሪያ እርምጃ እንዳደረሳቸው የኢጋዱ ዋና ጸሐፊ መጠቆማቸውን ተቋሙ ዛሬ ያወጣው የመገናኛ ብዙኃን መግለጫ ይናገራል። የኢጋዱ ዋና ጸሐፊ አምባሳደር ማህቡብ ማዓሊም አክለውም ለኢትዮጵያው ጠቅላይ ሚኒስትር ግብዣ አዎንታዊ መልስ ለሰጡት ለኤርትራው ፕሬዚዳንት ኢሳያስ አፈወርቂም አድናቆታቸውን ገልጸዋል። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ትላንት የትራምፕ አስተዳደር በአምስት ሙስሊሞች የሚበዙባቸው ሀገሮች ላይ የደነገጉትን የጉዞ እገዳ እንዲጸን አድርጓል። ፕሬዚዳንት ትራምፕ አጨቃጫቂ ከሆኑት ፖሊሲዎቻቸው አንዱ ገቢራዊ ለማድረግ አስችላቸዋል ተብሏል። ፕሬዚዳንቱ በዩናይትድ ስቴትስ የኢሚግሬሽን ህግ መሰረት በሀገሪቱ ብሔራዊ ጸጥታ ላይ ስጋት ከሚያሳድሩ የውጭ ሀገራት የሚደረገውን ጉዞ የመገደብ ህገ መንግስታዊ ስልጣን አላቸው በሚል ነው ከፍተኛው ፍርድ ቤት አምስት በአራት ድምጽ የወሰነው። ከዚሁ ጋር በተያያዘ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሀገሪቱ የህግ መምሪያ ምክር ቤት አባላት የሆኑት ሪፐብሊካናዊ የሀገሪቱ የኢሚግሬሽን ፖሊሲ ለመለወጥ የቀረበውን እቅድ ሀሳብ እንዲደግፉ ዛሬ አሳሰቡ። በህግ መወሰኛው ምክር ቤት ያሉት ዴሞክራቶች ላይቀበሉት እንደሚችሉ ግን መተንበያቸው አልቀረም። የደቡብ ሱዳን ፕሬዚዳንት ሳልቫ ኪርና ተቃዋሚው ወገን ዛሬ በሰባ ሁለት ሰዓታት ውስጥ ገቢራዊ የሚሆን የተኩስ ማቆም ስምምነት ፈርመዋል። ሳልቫ ኪርና የተቃውሞ መሪ ሪያክ ማቻር በሱዳን መዲና ካርቱም ፊት ለፊት ተገኝተው ከተነጋገሩ በኋላ በደቡብ ሱዳን መንግስት ተረጋግጧል። ስምምነቱ ለሰብአዊ ረድኤት መንገድ እንዲከፈት፣ እስረኞቹ እንዲፈቱ፣ ወታደራዊ ኃይሎች እንዲወጡ ጥሪ እንደሚያደርግና ሱና የተባለው የሱዳን የዜና አገልግሎት ዘግቧል። የአፍሪካ ሕብረትና የምስራቅ አፍሪካ ክልላዊ ወታደራዊ ኃይሎች የተኩስ ማቆሙ ስምምነት መተግበሩን እንደሚከታተሉም ሱና ጠቁሟል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችንን እንምራችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና የተጀመረው የሰላም ሂደት በሀገሮቻቸው ከፍተኛ ደስታ መፍጠሩን የገለጹት ኢትዮጵያና ኤርትራ አሳዛኙ የታሪክ ምዕራፍ መዘጋቱን አስታውቀዋል። ትናንት ወደ አዲስ አበባ የገባው የኤርትራ መንግስት ከፍተኛ የልኡካን ቡድን በብሔራዊ ቤተ መንግሥት የእራት ግብዣ ተደርጎለታል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል። የአዲስ አበባው ብሔራዊ ቤተ መንግስት ትናንት የሰላም አዳራሽ ሆኖ አምሽቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያና የኤርትራ ከፍተኛ ባለስልጣናት በአንጋፋው ድምፃዊ መሐሙድ አህመድ መሪነት ስለ ሰላም በጋራ ዘምረዋል። ትናንት ከሰዓት አዲስ አበባ የገባው የውጭ ጉዳይ ሚኒስትር ኦስማን ሳላህና የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የኤርትራ መንግስት የልዑካን ቡድን በዚሁ በብሔራዊ ቤተ መንግስት የራት ግብዣ ተደርጎለታል። ይህ የራት ግብዣ ስነ ስርዓት ግን ንግግሮች የተደረጉበት፣ ሁለቱ ሀገራትም ከሰላም አንጻር ያላቸው አቋም በይፋ የተገለጸበት ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ሀገራቸው ለሰላም ዝግጁ መሆኗን አብራርተዋል። ከሁሉም ጎረቤቶች በተለይም ከኤርትራ ጋር ከፍተኛ የሰላም የእርቅ የይቅርታ ፍላጎት አለ። ምክንያቱም ጥላቻው፣ ስድድቡ፣ ብሽሽቁ አሁን ባለንበት እድሜ የሚያዋጣ ሆኖ አላገኘ ነው። በልጅነት እድሜ ብሽሽቅ ያምራል። ከፍ እያሉ ሲሄድ ደግሞ ልብ ያደክማል እና አሁን ባለው እድሜ ከኤርትራ ጋር ብሽሽቅ አንፈልግም። ፍቅር ነው የምንፈልገው። የናፈቀን አስመራ መተን፣ ወንድሞቻችንም ማቀፍ፣ መሳም ነው። ከዚያ በመለስ ያሉ ጥያቄዎች ለእኛ በጣም ትናንሽ ናቸው። ከፍቅር የሚተካከል ምንም መመዘኛ የለም። በፍቅር ከተግባባን ድንበር የምናስተምረው ሳይሆን የማያስፈልገን ሊሆንም ይችላል። በፍቅር ከተግባባን እዚ ያለ የተረፈ ነገር ካለ እዚህ የምንካፈለው፣ እዚህ ደግሞ ካለ እዚያ የምንካፈለው ይሆናል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ከኤርትራ ጋር የሚኖረው ግንኙነት መሻሻል ያለበት በፍጥነት መሆኑንና ለዚህም በር መከፈቱን ገልጸዋል። አሁን የዛሬው ቀን ጥቁር መጋረጃ መቀደዱን ያሳያል። ከዚህ በኋላ ባለው ንግግር ፍቅር እንዴት ይደረጃል፣ እንዴት ያብባል፣ እንዴት በጋራ እንሰራለን በሚለው ጉዳይ እየተመካከርን እንደየ አስፈላጊነቱ ለሁለቱም ህዝቦች የምስራች የምናበስር ይሆናል። አርቲስቶች መጪው መስከረም የምናከብረው አዲስ አበባና አስመራ ስለሆነ ከወዲሁ ዝግጅት እንድታደርጉ ዝዋ ላይ ወክ ማድረግ የናፈቃቸው ኢትዮጵያውያን የኢትዮጵያ አየር መንገድ ስራ ስለሚጀምር እንድትዘጋጁ ከኤርትራ ወንድምናእህቶቻችን ሲመጡ እንኳ ዳሀ መጽሐፉ ሙላችን እትቀበሉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአ በበኩላቸው ከሁለቱ ሀገራት ግንኙነት አንጻር አዲስ ምዕራፍ መጀመሩን የተናገሩት ዛሬ ስንገናኝ ከሀያ ዓመት ዓመት በኋላ ነው የተገናኘ ነው ግን ስንገናኝ ሀያ ዓመት ያህል እንዳልተገናኘን የሚመስል ነገር አልነበረም። ያለምንም ማቋረጥ አብረን እንደነበር ነው የተገናኘ ነው ዛሬ በመሀከላችን። ምንም ልዩነት ምንም የአስተሳሰብ ልዩነት የለም። አንድ የሚያሳዝን የታሪክ ምዕራፍ ዘግተን ወደ አዲስ ምዕራፍ ገብተናል የሚል እምነት አለን። የኤርትራ መንግሥት የልኡካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ እንደምትቀበልና እንደምትተገብር መግለጿን ተከትሎ ነው። የኤርትራ መንግስት የልኡካን ቡድን በዛሬው ዕለት በሐዋሳ የሚገኙ የልማት ፕሮጀክቶችን መጎብኘቱን የውጭ ጉዳይ ሚኒስቴር አስታውቋል። እስካሁን ወደ ዋናው ውይይት ስለ መገባቱ ግን የተገለጠ ነገር የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ Thank you. Ay, yer, ተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በአሶሳ ከተማ በዛሬው እለት በተከሰተው ከፍተኛ ግጭት የአራት ሰው ሕይወት ማለፉን ነዋሪዎች ሲናገሩ፣ ብሔራዊ የቴሌቪዥን ጣቢያው የአንድ ሰው ሕይወት መጥፋቱን ዘግቧል። በተጨማሪም ቁጥራቸው ያልታወቁ ሰዎች መቁሰላቸውንም ነዋሪዎች ገልጸዋል። ዛሬ በነባር ብሔረሰብና በስብጥር በሚኖሩ ብሔረሰቦች መካከል በተፈጠረው ግጭት የክልሉ ፖሊስ በአንድ ወገን ሆኖ ጥይት ተኩሶብናል ብናል ብለዋል። የክልሉ መንግስት ከፌዴራል የመጡ የጸጥታ አካላትና የሀገር ሽማግሌዎች ጋር እየተነጋገር ነው ብለዋል። ጽዮን ግርማ ዝርዝር አላት። በቤንሻንጉል ጉምዝ ዋና ከተማ አሶሳ ውስጥ ነባር በመባል የሚታወቁት ብሔረሰብ አባላትን ጨምሮ የተለያዩ ኢትዮጵያውያን በስብጥር የሚኖሩባት ከተማ እንደሆነች ነዋሪዎቹ ይናገራሉ። ዛሬ በከተማው የተፈጠረውን ሁኔታ አስመልክቶ ያነጋገርናቸው ናቸው። ነዋሪዎች እንደሚሉት ቅዳሜ እለት በክልሉ ማኦኮሞ ወረዳ ቶንጎ ከተማ ጠቅላይ ሚኒስትር አብይ አህመድን ደግፈው ሰላማዊ ሰልፍ የወጡ ሰዎች ተደበደቡ በሚል መነሻ የተፈጠረው ግጭት በአምባሲ ወደ ተባለች ሌላ ከተማ ተዛምቷል። በነዚህ ቀናት ውስጥ ነባር ብሔረሰብ ከተባሉት መካከል በቡድን ሆነው ከተማ ውስጥ ብጥብጥ ማስነሳታቸውንና በስብጥር የሚኖሩ የተለያዩ ብሔረሰብ አባላት ላይ ከከተማው ወጡልን በሚል ግድያ፣ ድብደባና ንብረት መውደም ተፈጽሟል ይላሉ የክልሉ መንግስት ኃላፊዎችና የጸጥታ አካላት። ነዋሪዎቹ ከቤት እንዳይወጡ ከማሳሰብ ውጪ ምንም አልተደረገልንም ያሉ ነዋሪዎች በዛሬ ዕለት በብዛት ሆነው ዱላ በመያዝ ወደ ከተማው አደባባይ ወጥተው እንደነበር ስማቸው እንዳይገለጽ የጠየቁ አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል። ዛሬ ደግሞ የከተማው ነዋሪ የሆኑ ሌላው ብሔረሰብ አንድነት ሆኖ ይህን ነገር የሚያስቆምልን ከሌል ብሎ ሰልፍ ወጥተዋል ያላቸውን ነገር ይዘው ሴት ወንድ ሳይል ወጣት ሳይል ሽማግሌ ሳይል ነው የወጣው። አብዛኞቹ ወጣቶች ናቸው። ትንሽ ከተረጋጋ በኋላ ሙሉ በሙሉ ግማሽ ከተማውን ወጣት ነው ዱላ በጀራ የያዘውን መሳሪያ ይዞ ሲንቀሳቀስ ነበረው። እናት የሰራዊት ደግሞ ግማሽ ከተማውን ተቆጣጥሮ ያረጋጋ ነበር ወደ እነሱ መንደር እንዳይገባ። በዚህ ምክንያት ከተማ ውስጥ ከፍተኛ ብጥብጥና ተኩስ ነበር። ተኩሱ በጣም ኃይለኛ ነው። ከጥዋት ጀምሮ እስከዚህ ሰዓት ድረስ ይተኮስ ነበር። አሁን ገና ከአንድ ሰላሳ ደቂቃ በፊት ነው የተረጋጋው። እንግዲህ ሁላችንም በስጋት ቤት ውስጥ ተደብቀን ያለ ነው። መከላከያም ኃይል አለ። የፌዴራል ፖሊስም አለ። የልዩ ሀይል ፖሊስም አለ። የሞቱ ሰዎችም አሉ። በአካል ጉዳት የደረሰባቸውም አሉ። ማግኘት አንችልም። እኚህ ነዋሪ ከሰላሳ ደቂቃ በፊት ነው የተረጋጋው ሲሉ እኔ ያነጋገርኳቸው ከምሽቱ አስራ ሁለት ሰዓት በኢትዮጵያ አቆጣጠር ሲሆን አሁን ከተማው በመከላከያ ሰራዊት ተረጋግቷል ይላሉ። ሌላ ስሙን መግለጽ ያልፈለገ ነዋሪ ጥቃቱ በከተማው ውስጥ ባለ ነው የተለያየ ብሄር አባላት ወይም የተለያዩ የብሄረሰብ አካላት ላይ ነው ስላሉ ራሳችንን ለመከላከል ወጥተን ነበር ይላል ፖሊሶች ናቸው በጣም እያጠቁን ያሉት አሁን በጣም እነሱ እኛን አሁን እንደ ህብረተሰቡ አይደለም እዚህ ጋ ፖሊሶች ናቸው እኔ ባይኔ ሰው ሲገደል አይቻለሁ ያው ቆመናል እኮ እኛ እዛ አካባቢ ላይ አደባባይ ብትር ብትር ይዘናል። እኛ እኛ ደግሞ ምንም ነገር እኛ መሳሪያ ምንም ነገር አንጠቅም። መሳሪያን ሲጀመር እኛ ምንም የለንም። እኛ ሰው ደግሞ በጣም አድርጎ እንትን የሚጎዳው ብትር ብቻ ነው ያዝነው። እነሱ ደግሞ ፍላሽ ይዘዋል። ነዋሪዎቹ እስካሁን የአራት ሰው ሕይወት አልፏል፣ ብዙ የቆሰሉ ሰዎች አሉ፣ በአምቡላንስም ሲወሰድ አይተናል ብለዋል። የብሔራዊ የቴሌቪዥን ጣቢያው የአንድ ሰው ሕይወት ማለፉን ዘግቧል። መጀመሪያ ላይ ያነጋገርናቸው ነዋሪ እንዲያለ ዘግናኝ ግጭት ከዚህ ቀደም በከተማው ተከስቶ አያውቅም ነበር ይላሉ በጣም ስብጥር ያለ ከአሁን በፊት እንደዚህ አይነት ግጭት ተደርጎበት የማይታወቅ በጭራሽ። እንዲያውም በኢትዮጵያ ሁሉ ቦታዎች ላይ እንደዚህ አይነት ግጭቶች በነበሩበት ጊዜ ይሄ ሰላማዊ በጣም ተስማምቶ ተግባብቶ አብሮ የሚኖር ህዝብ ነበር። አሁን ግን ከቅርብ ጊዜ ወዲህ እንደተፈጠረታትም በጣም ጥቂት በሆኑ ወጣቶች እንደዚህ አይነት እንቅስቃሴ ተጀመረ። ሰው ፈርቶ ወደ ቤቱ በጣም ግጭቱ እንዳይባባስም ፖሊስ የከተማውን ነዋሪ ከቤት እንዳይወጣ ይከለክል ነበር። ያም ሆኖ ግን አንዳንድ ጉዳቶች ደርሷል። በዚህ የተነሳ ነው ዛሬ ሰው አእምሮ ወጣሁ። በዚህ ጉዳይ ላይ ምላሽ ለማግኘት ወደ ቤንሻንጉል ክልል ፕሬዚዳንት አሻሌ ሀሰን የእጅ ስልክ ላይ ደውለን ነበር፣ ስልካቸው አይነሳም። የከተማው አስተዳደር ኃላፊም የእጅ ስልክ ላይ ደውለን ነበር፣ የእሳቸውም አይነሳም። ስልካቸውን ሊያነሱልን ስላልቻሉ በቢሮ ስልክ ደውለን ነበር፣ አንድ ሰው አገኘን። እሳቸው ስሜን አትጥቀሱ፣ መልሱ ግን ይኸው ነው አሉን። የሀገር ሽማግሌዎች እየተጠቀም በማረጋጋት ስራ ላይ ነው እየተሰራ ያለው። አሁን መከላከያም የክልሉ ጥታይም ተረጋግተው ለማረጋጋት ስራ እየተሰራ ነው ያለው። ይሄ እንዳይፋፋ ሆነ አሁን የሀገር ሽማግሌዎች በየቦታ እየተንቀሳቀሱ እየሰሩ ነው። የፌደራል አካላትም ገብተዋል። አሁን ችግሩ ይቀረፋል የምንነት ነው ያለን። ያየሁትም ነገር ይሄ ነው። ያነጋገር ናቸው። የከተማው ነዋሪ በበኩላቸው ግጭቱ አስቸኳይ መፍትሄ ያስፈልጋል፣ መፍትሄውም የፌዴራል መንግስት ጣልቃ ሊገባበት ይገባል ይላሉ። የከተማ ነዋሪ መፍትሄ አስተዳደር አለ፣ የክልሉ ዋና ከተማ ነው ማለት፣ የከተማ አስተዳደር አለ። ብዙ ሽማግሌዎች ያገራሉ፣ ከበርጣም ወገን ከሌላውም ብሄር፣ እነዚህ ሰዎች ተውጧቶ ማክረው፣ እነዚህ ወጣቶች መምከር ማስመከርና ግጭቱን ማርገብ ሲገባ ምንም የሚደረግ እንቅስቃሴ የሚታይ የለም። እንግዲህ ውስጥ እሱን የሚሰሩትን ነገር አናውቅም። ህዝብ ግን ሰብስቦ ህዝብን ለማረጋጋት ህዝቡም ሽማግሌዎችን ሰብስቦ ይሄ ስራ መሰራት የነበረበት የመጀመሪያ ቀን ጀምሮ ነው። እስከ ዛሬ ድረስ ቆይቶ ይሄ ነገር እየተባባሰ እንዴት ማድረግ የአስተዳደሩ ድክመት ይመስለኛል። እንግዲህ ያው አንዳንድ ዛሬ ጠዋት ላይ በጥቂት ስርዓት አልበኛ ወጣቶች እንዲህ ጭቅጭት ተነስቷል እና ተረጋጉ፣ የሚል በማይክራፎን ያውጁ ነበር ከተማ ውስጥ ጠዋት ላይ። ከዛ በኋላ ደግሞ ቀጥለ ያለውን ነገር እስከ አሁን ሰዓት ድረስ ምንም ነገር ለህዝቡ የሚታወቅ ነገር የለም። ለህዝቡ የሚነገር ነገርም የለም። ተረጋጉ፣ ይሄ ሆኗል፣ እንደዚህ ሆኗል ተብሎ ለህዝቡ የሚገለጽ ማንም ኛውም አይነት ነገር ስለሌለ እንግዲህ አሁን ለጊዜው ጸጥታው ከሰላሳ ደቂቃ በፊት ከነበረው የተሻለ ነው። በቤንሻንጉል ጉሙዝ ማኦኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ለጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ የወጡ ነዋሪዎች በክልሉ ፖሊስ ታጣቂዎች በተተኮሰ ጥይት የሁለት ሰው ህይወት በማለፉና አርባ ሰዎች መቁሰላቸውን በትላንትና ዕለት ነዋሪዎችንና የአጎራባች ወረዳ ፖሊስ ኃላፊዎችን ጠቅሰን መዘገባችን ይታወሳል። የክልሉ ፖሊስ ሁኔታውን ማስተባበሉም መዘገባችን ውስጥ ተካትቷል። ይህን ተከትሎም ሰኞ ዕለት በአምባሲ በተባለች ከተማ ተመሳሳይ ጥቃት መፈጸሙን መዘገባችን ይታወሳል። የአሶሳው ግጭት ከነዚህ ከተሞች የቀጠለ ነው ብለዋል ነዋሪዎች። ወደ የሚቀጥለው ዘገባችን ነው የምናልፈው። ኢትዮጵያና ዩናይትድ ስቴትስ የምጣኔ ሀብት ግንኙነታቸውን ለማጠናከር አዳዲስ ስምምነቶች ፈረሙ። ስልሳ አሜሪካዊ የንግድ ድርጅቶችን ወኪሎች መርተው በኢትዮጵያ የስራ ጉብኝት ያደረጉት የዩናይትድ ስቴትስ የንግድ መስሪያ ቤት ምክትል ሚኒስቴር ጊልበርት ካፕላን ከኢትዮጵያ የገንዘብ ሚኒስቴር፣ አዲስ የተሾሙት የብሔራዊ ባንክ ገዢ፣ ከኢትዮጵያ አየር መንገድ ስራ አስኪያጅና ከውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁ ጋር ተወያይተዋል። ሄኖክስ ማስኬር ስርስሩን ይዟል። የኢትዮጵያ አየር መንገድ ከአሜሪካዊው የኃይል ቴክኖሎጂ ኩባንያ ጄኔራል ኤሌክትሪክ ወይም ጂኢ ጋር 444 ሚሊዮን የአሜሪካን ዶላርስ የሚያወጡ 12 የአውሮፕላን ሞተሮችን እንደዚሁም ደግሞ የ473.5 ሚሊየን የአሜሪካን ዶላርስ የ10 ዓመት የጥገና አገልግሎት ከአሜሪካዊው ኩባንያ እንደሚገዛ ተገልጿል። የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ጊልበርት ካፕላን ከኢትዮጵያ አየር መንገድ ሥራ አስፈጻሚ አቶ ተወልደ ገብረ ማርያም ጋር በፈረሟቸው ስምምነቶች መሠረት በርካታ የአሜሪካዊ የአውሮፕላን ቴክኖሎጂ ተቋማትና ሥራዎችን ወደ ኢትዮጵያ ለማምጣት ስምምነት ተደርሷል። ከጂኢ ጋር ከተደረሰው ስምምነት በተጨማሪ ሃንዌል የተባለው አሜሪካዊ ኩባንያ የ10.2 ሚሊዮን ዶላርስ የቦሌ አየር ማረፊያ ማስፋፊያ ፕሮጀክትና ተጨማሪ የ7.2 ሚሊዮን የአሜሪካን ዶላርስ ተለዋጭ የኃይል ማመንጫ ለመገንባት ተስማምቷል። ሳብሪ ኩባንያ ከዩናይትድ ስቴትስ መንግሥት በተገኘ ድጋፍና ትብብር የሶፍትዌር ቴክኖሎጂ መፍትሄዎችና ስልጠናዎችን ለመስጠት የ21.2 ሚሊየን ዶላርስ ብድር ይዞ ወደ ስራ እንደሚገባም ተገልጿል። የኢትዮጵያ አየር መንገድ ከዩናይትድ ስቴትስ የንግድ መስሪያ ቤት ጋር ታላቅ አጋርነት ያለው ድርጅት ነው ያሉት የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ግልበርት ካፕላን ከዚህ ቀደም የኢትዮጵያ አየር መንገድ ከቦይንግ ኩባንያ ጋር ያለውን ደንበኝነት አውስተው አሁን ደግሞ ከጂኢ ጄኔራል ኤሌክትሪክ ጋር ወደ አንድ ቢሊዮን ዶላርስ የሚጠጋ ስምምነት መፈረሙ የሁለቱን ሀገሮች ግንኙነት መሻሻል ይጠቁማል ብለዋል። የኢትዮጵያ መንግስት የግል ዘርፉን ተሳትፎ ለማስፋት የወሰደውን ውሳኔ የዩናይትድ ስቴትስ የንግድ ኩባንያዎች ተጠቅመው በሁለቱ ሀገሮች የንግድና ኢንቨስትመንት ግንኙነቶችን ለማጠናከር እንደሚሰሩ ተስፋቸውን ምክትል ሚኒስትሩ ጨምረው ገልጸዋል። የዩናይትድ ስቴትስ ፕሬዚዳንት በአሜሪካና በአፍሪካ የንግድ ግንኙነቶችን እንዲያስፋፋ የሰየሙት ቡድንም በአዲስ አበባ ጉብኝቱ ተሳትፏል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ በሁለቱ ሀገሮች በፖለቲካውና ዲፕሎማሲው መስክ ያለው ጠንካራ ግንኙነት በኢኮኖሚው መስክ በተለይ ሊሰፋ እንደሚገባ መናገራቸውን በፌስቡክ ገጹ አስታውቋል። የኩባንያዎቹ ወደ ኢትዮጵያ መምጣት የባለ ሀብቶችን የመተማመን መንፈስ ያሳድጋል ያሉት ዶክተር ወርቅነህ ጥቅስ በኢትዮጵያ የልማት ጥረት ላይ አስተዋጽኦቻችሁን፣ በትምህርትና ስልጠናም እንደዚሁ ልምዳችሁን እንፈልጋለን ብለዋል። ከኢትዮጵያ የገንዘብ ሚኒስቴር አብርሃም ተከስተ ጋር የተነጋገሩት የዩናይትድ ስቴትሱ ባለስልጣን በተለይ በውጭ ምንዛሬ አጠቃቀምና አገዛዝ ሂደት ላይ ግልጽ የገበያ ስርዓት እንዲኖር አቅም ለመገንባት ከአዲስ አበባ ጋር አብረው ለመስራት ያላቸውን ፍላጎት ገልጸዋል። አዲስ ከተሾሙት የብሔራዊ ባንክ ገዢ ይናገር ደሴ ጋር ተገናኝተው በገንዘብና የገንዘብ ተቋማት ለውጦች ዙሪያ መክረዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በግንቦት ወር ውስጥ የተላለፈውን በኢትዮጵያ የሚሰሩ የውጭ ኩባንያዎች ወደ ሀገር ውስጥ የሚያስገቧቸውን ዕቃዎችና ምርቶች ለማስገባት ከብሔራዊ ባንክ የውጭ ምንዛሬ መጠየቅ ወይም መግዛት እንደማያስፈልጋቸው የተላለፈው ውሳኔ በአሜሪካዊው የንግድ ሚኒስትር ተቀባይነትና ድጋፍ አግኝቷል ብሏል። በዚህ የዩናይትድ ስቴትስ የንግድ ልዑካን ቡድን የኢትዮጵያ ጉብኝት ወቅት ወደ አንድ ቢሊዮን ዶላርስ የሚጠጋ የኢንቨስትመንት ስምምነት ላይ መደረሱን መግለጫዎቹ ጠቁመዋል። የጋቢና ቪኦኤ ዝግጅታችን ይቀጥላል። አሁን ደግሞ ወደ የመን ይሆናል የምናመራው የዓለም አቀፍ ድርጅ የሰብአዊ ድርጅቶች በየመን ለተቸገሩ ሰዎች እርዳታ ለማድረስ የሚያስችል በር እንዲከፍቱ የሚያስገድዱ የተመጠኑ ማዕቀቦች በሁለቱ ተዋጊ ኃይሎች ላይ እንዲጣል ጥሪ አቅርበዋል። የተለያዩ የሀገራት ዲፕሎማቶችም እንደዚሁ ዛሬ ረቡዕ በፓሪስ በየመን ጉዳይ በተመለከተ ስብሰባ ተቀምጠዋል ትለናለች። ዘጋቢያችን ሊሳ ፕራያንት ከፓሪስ ይህን ዘገባ ተንተርሳ ደግሞ መስታወት አድራጋው ኢትዮጵያውያኑ በየመን የሚኖሩ ኢትዮጵያውያን በምን አይነት ሁኔታ ላይ ያሉ የሚሉ ጥያቄዎችን ጠይቃለች። የፈረንሳዩን ፕሬዝዳንት ኢማኑኤል ማርኮንን ጨምሮ በሳውዲ አረቢያና በፈረንሳይ የመንግስት ባለስልጣናት መሪነት የየመን ጉዳይ አሳሳቢነቱን በግልጽ ተነጋግረውበታል። ጉዳዩ በቅርበት የሚመለከታቸው ባለስልጣናትም በዝግ በር ውይይቱን ቀጥለዋል። የእርዳታ ድርጅቶች በየመን የሰብአዊ እርዳታ ለሚያስፈልጋቸው በመቶ ሺዎች ለሚቆጠሩ ሰዎች ለማድረስ አዳጋች መሆኑን እንዳሳሰባቸው በተደጋጋሚ በመግለጽም ላይ ይገኛሉ። ራሻ ማዊህ የዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ተመራማሪ ናቸው። We have uh, documented as amnesties, so the Saudi Arabia led coalition have continued to impose the restrictions. <laughs> በሌላ ወገን ደግሞ ሁቲ አማጽያን በተደጋጋሚ ወደ የመን ሰብአዊ እርዳታ በጊዜው እንዳይገባ አድርገዋል። ፈረንሳይና ዩናይትድ ስቴትስ በሳውዲ አረቢያ ለሚመራው የባህረ ስላጤው ሀገሮች ጥምር ኃይል ድጋፍ ይሰጣሉ። የፈረንሳይ መንግስት ለሳውዲ አረቢያና ለተባበሩት የአረብ ኤምሬትስ የምታቀርበው የጦር መሳሪያ ሽያጭ በተመለከተ ትችት እየገጠማት ይገኛል። የተባበሩት መንግስታትና ሌሎች የሰብአዊ መብት ድርጅቶች የባህረ ሰላጤው ሀገሮች የሚመሩት ወታደራዊ ዘመቻ በርካታ ሰላማዊ ዜጎችን የሚጎዳ እንደሆነ በመግለጽ አውግዘውታል። ጥምረቱ ይህንን ሁኔታ አጥብቆ ያስተባብላል። ሟዋቲ እንደሚሉት የሰብአዊ መብት ተሟጋቹ ቡድን አምነስቲ ና የሰብአዊ እርዳታ ላይ የሚሰሩ ዓለም አቀፍ ድርጅቶች ጦርነቱን የሚያካሂዱት ሁለቱም ተዋጊዎች ዓለም አቀፉን ሕግ መጣሳቸውን ማሳሰብ እንደሚገባ ና በሁለቱም ተዋጊዎች ላይ የተመጠኑ ማዕቀቦች መጣል እንደሚያስፈልግ ይናገራሉ። We are calling on France uh, as an ally to the. <laughs> ሳውዲ አረቢያን ዓለም አቀፉን ሰብአዊ መብት ማክበር እንደሚገባት ጫና ማድረግ እንደሚኖርባት ልናሳስብ እንወዳለን። እንደ አውሮፓውያን አቆጣጠር ከ2007 ዓ.ም ጀምሮ በየመን በስደት እንደኖረ ይናገራል። ለተሻለ ስራ ሁዴዳም ለሁለት ዓመታት ኖሯል። እሱና ሌሎች አስር ኢትዮጵያውያን ስደተኞች ከሁዴዳ ጦርነቱን ሸሽተው ወደ ሳና መጥተዋል። ስሙ እንዳይገለጸ ጠይቆናል።

በየመን ከሶስት ዓመታት በላይ የዘለቀው ይህ ጦርነት በሺዎች ለሚቆጠሩ ሰዎች ህይወት ማለፍ ምክንያት ሆኗል። በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያቸው የመፈናቀላቸው ምክንያትም ነው። በርካቶች በረሃብ እንግልት ላይ ይገኛሉ። የሰብአዊ እርዳታ ድርጅቶች በሁዴዳ ጦርነቱ በዚሁ ከቀጠለ ማንኛውንም እርዳታ ለሰላማዊ ዜጎች ለማድረስ አዳጋች እንደሚሆን በመግለጽ ላይ ይገኛሉ። Say, I'm sorry to you, See you. See you. See you. ሰላም መልካም ምሽት እንላችኋለን። አስተያየቶቻችን ፌስቡክ አት ቪ አማሪክ ላይ አድርሱን። ስናስተናግዳችሁ ያመሸነውን የመስታወት አራጋውና ሄኖክ ሰማ ሰላም ሰላም እያለን እንሰናበታችሁ። መልካም ምሽት Es el cielo ganó Me metae Me denso una paz Y al Tunin, rhaid o'n i'n sagol America.